ናይጄሪያ በዩኤስ ኤአይዲ እግድ ምክንያት የሚደርሱ ተጽዕኖዎችን ለመቅረፍ የሚያስችል እርምጃ ይፋ አድርጋለች። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ለውጭ ሀገራት የሚሰጡ የገንዘብ ድጋፎችን ለዘጠና ቀናት ማገዳቸውን ተከትሎ የናይጄሪያ ባለስልጣናት በአሜሪካ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤድ ድጋፍ ይንቀሳቀሱ ለነበሩ የጤና ፕሮግራሞች የሽግግርና ዘላቂ እቅድ የሚያዘጋጅ ኮሚቴ አቋቁመዋል። የተለያዩ ሚኒስትሮች የተካተቱበት ኮሚቴም ወሳኝ የሆኑ የጤና ፕሮግራሞች አዲስ የገንዘብ ድጋፍ እንዲያገኙ ለማድረግ እየሰራ ይገኛል። ቲሞቱ አቢዙ ከበዚህ ዙሪያ ከአቡጃ ያደረሰን ዘገባ አለ ስመኝሽ የቆየ ታቀርበዋለች። የናይጄሪያ የጤና ሚኒስቴር እንዳስታወቀው ከናይጄሪያ የገንዘብ የጤናና የአካባቢ ጥበቃ ሚኒስቴር መስሪያ ቤቶች የተውጣጡ ባለስልጣናትን ያካተተው ኮሚቴ ለኤች አይቪ፣ ለሳምባ ነቀርሳና ለወባ ህክምና የሚወስዱ ህሙማን በዩናይትድ ስቴትስ የውጭ ጉዳይ ፖሊሲ አለመረጋጋት ምክንያት መሰናክል እንዳይገጥማቸው እየሰራ ይገኛል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከሁለት ሳምንት በፊት ስልጣን ከያዙ በኋላ ከወሰዷቸው አስቸኳይ እርምጃዎች መካከል የውጭ እርዳታ ለዘጠና ቀናት እንዲቆም ትእዛዝ ማሳለፍ ቢሆንም ከቀናት በኋላ ለነፍሳድን ሰብአዊ እርዳታ ለመድኃኒት የህክምና አገልግሎት፣ ምግብና መጠለያ የሚደረግ እርዳታ በጊዜያዊነት እንዲቀጥል ፈቅደዋል። እነዚህ ሰብአዊ እርዳታዎች ቢቀጥሉም ግን ዩናይትድ ስቴትስ ለዓለም ጤና ፕሮግራሞች የምታደርገው ድጋፍ ቀጣይነት ስጋት ውስጥ እንደወደቀ ነው። በመሆኑም የህዝብ ጤና ባለሙያ የሆኑት ኢጂኬ ኦርጂ ናይጄሪያ ለአሜሪካ የገንዘብ ድጋፍ መቋረጥ ምላሽ ለመስጠት የምታደርገውን ጥረት አድንቀዋል። ይህ ማለት going ስላለ ሁኔታ ግምገማ ያደርጋሉ። ያ ደግሞ ለመንግስት ምክር ሀሳብ እንዲያቀርቡ ይረዳቸዋል። አሜሪካ የዘጠና ቀን የግምገማ ጊዜ የሰጠችው በናይጄሪያ የኤችአይቪ ፕሮግራምን የመቀጠል ጠቀሜታ ስለተረዳች ነው። ግን ከግምገማ በኋላ የገንዘብ ድጋፉን መቀጠል አንፈልግም ሊሉ የሚችሉበት እድሉ አለ። ናይጄሪያ ከዩናይትድ ስቴትስ ከፍተኛ የውጭ እርዳታ ከሚያገኙ ሀገራት አንዷ ስትሆን እንደ አውሮፓውያን አቆጣጠር በ2023 የተቀበለችው የ1.02 ቢሊዮን ዶላር የተሰጣት እንደ ዩኤስኤድ ባሉ ተቋማት አማካኝነት ነው። ዩኤስኤድ ለናይጄሪያ የሚሰጠው የገንዘብ ድጋፍም ለኤችአይቪ ኤድስ ሕክምና፣ ለእናቶችና ህጻናት እንክብካቤ፣ እንዲሁም በሽታን ለመከላከል በሚደረጉ ጥረቶች ከፍተኛ ሚና ይጫወታል። ሰኞ ዕለት የናይጄሪያ ፌዴራል የስራ አስፈጻሚ ምክር ቤት ለጤና ሴክተር ማሻሻያ የሚውል አንድ ቢሊዮን ዶላር በጀት ያጸደቀ ሲሆን ለሚቀጥሉት አራት ወራት የኤች አይቪ ህክምና የሚውሉ 150 ሺ ፓኬጆችን ለመግዛት ተጨማሪ 3.2 ሚሊዮን ዶላር መድቧል። አዲሱ የገንዘብ ድጋፍ የመጀመሪያ ደረጃ ጤና አገልግሎቶችን፣ የእናቶችና ህጻናት ጤና ድጋፎችን እንዲሁም የጤና ባለሙያዎች ስልጠናን ለማሻሻል እንደሚረዳም ተገልጿል። ነገር ግን የጤና ዘርፉ ማሻሻያ ጥምረት ዋና ጸሐፊ የሆኑት እንዳየው ህይወት እነዚህን ፕሮግራሞች ያለ አሜሪካ ድጋፍ መቀጠል ከባድ ይሆናል ይላሉ። ገንዘቡን በወቅቱ በሚለቁበት ጊዜ እንኳን እርዳታው የሚፈለግበትን ሁሉንም አካባቢ ለመሸፈን አይችሉም። ስለዚህ ምናልባት የሁለቱ ወይም የሶስት ዓመት ጊዜ ሊወስድ ይችላል። ወደ 1.8 ሚሊዮን የሚጠጉ ናይጄሪያውያን ከኤች አይ ቪ ጋር ይኖራሉ። ሀገሪቱ በዓለም ከፍተኛውን የወባ ሞት ቁጥርም የያዘች ሲሆን በሳምባ ነቀርሳ በሽታም ቀዳሚ ከሆኑ ሀገራት ተርታ ትሰለፋለች። በመሆኑም ኢወት ናይጄሪያ ለጤና ፕሮግራሞች አዲስ አጋር ያስፈልጋታል ብለው ያምናሉ። ጤና ዘርፈ ብዙ አካሄድ ይፈልጋል። በአጋርነት ነው የሚሰራው። እንደ ሀገር ለብቻ መደረግ የማይገባቸው ነገሮች አሉ። የጤና ስራዎችን በገንዘብ ለመደገፍ ከብዙ አጋሮችና ባለድርሻ አካላት የሚገኙ ምንጮችን መጠቀም ነው የሚመከረው። በአሁኑ ጊዜ ከናይጄሪያ ዓመታዊ በጀት አራት ከመቶ ብቻ ነው ለጤና ዘርፉ የሚውለው። ይህም እንደ አውሮፓውያን አቆጣጠር በ2001 የአፍሪካ መሪዎች የበጀታቸውን 15 ከመቶ ለጤና ለማዋል ከተስማሙበት የአቡጃ ስምምነት እጅጉን ያነሰ ነው። አሜሪካ ያስቀመጠችው የዘጠና ቀናት ገደብ ሲያልቅ ውሳኔዋን ትቀይር እንደሆነ እስካሁን ግልጽ አይደለም። ሆኖም ነገሮች እርግጠኛ ባልሆኑበት ወቅት ፖሊሲዎችን በጥንቃቄ መተግበርና አዲስ አጋርነትን መፍጠር ለናይጄሪያ የተሻለው መንገድ ሊሆን እንደሚችል ተንታኞች ይመክራሉ። በቲሞቲ ኦብየዙ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።